afurtama irratti wiixataa jimaataatti afaan oromootiin isanii dabarsinu kaardaa tanuma irratti fixan gam keennaan bora laga. ይህ የአሜሪካ ድምፅ ስለዚህ አንዱ ዋናና ወሳኙ ፕሮግራም ሆኖ እየታየ ያለ የመሬት የመንግስት ነው የሚለው ቀርቶ የህዝብ ነው የሚለው ነገር በጣም ነው ህዝቡ የወደደው የተቀበለው። የሊዝ አዋጅም ነባር ይዞታን በሊዝ የተካው አዋጅም እንዲሰረዝ የህዝቡ ፍላጎት ሆና፣ ለአሁን ጊዜ ግን ከዛ በላይ አጠቃላይ ነፃነት እጦት ነው የህዝቡ። የገጠርም በከተማም ያለው የነፃነት እጦት ከፍተኛ ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት ናቸው። ዝርዝሩ በዕለቱ አብይ ርዕስ ይደመጣል። ለ2007 ዓ ም የምርጫ ዘመቻው ማካሄጃ የሚጠቀምበት ገንዘብ ህጋዊ ስለመሆኑ በአስቸኳይ ቢጣራ ደስተኛ እንደሚሆን የሰማያዊ ፓርቲ አስታወቀ። ዝርዝሩን በመጽሔቱ የትንታኔ ክፍለ ጊዜ ይዘን እንቀርባለን። አሁን የዕለቱ አብይ ርዕስ የዕለቱ የምሽቱን ዜና ይቅርታ እናሰማለን። አንድ የቡሩንዲ ከፍተኛ ባለሥልጣን በአንድ የከዱ ጀኔራል የተካሄደ የተባለው መፈንቅለ መንግሥት ሐሰት ነው ሲሉ አስተባብለዋል። የአገር ውስጥ ጀኔራል የሆኑት ኤድዋርዶ እንዱሚማማ ናቸው ለቪኦኤ የማዕከላዊ አፍሪካ አገልግሎት ይህን የተናገሩት። በአሁኑ ወቅት አሉ እኒሁ ጀኔራል ቤተ መንግስቱ፣ አውሮፕላን ማረፊያው፣ የራዲዮና የቴሌቪዥን ጣቢያዎቹ በሙሉ በፕሬዚዳንት ፒየር እንኩሩንዚዛ ታማኝ ወታደሮች ቁጥጥር ስር ነው። ቀደም ብሎ ግን አንድ የቡሩንዲ ጄኔራል ለምስራቅ አፍሪካ ማህበረሰብ ከሀገር ወጣ ያሉትን ፕሬዚዳንት ፒየር እንኩሩንዚዛን አባረው ስልጣን መያዛቸውን ይፋ አድርገው ነበር። ጀኔራል ጎድፍሮይድ ኒዮምባሬ ዛሬ ረቡዕ ነበር በተለያዩ የግል ራዲዮ ጣቢያዎች ቀርበው የራሳቸውን መሪነት ያሳወቁት። ፕሬዚዳንቱ ከስልጣን ተባረዋል፣ ብሔራዊ ሰላምና አንድነት ለመመስረትም በቅርቡ አንድ ኮሚቴ አቋቋማለሁ ሲሉም ተደምጠዋል። ቡሩንዲ ዋና ከተማ ቡጁምቡራ የሚገኘው የቪኦኤ ጄስሎ አያሌ ሺህ ህዝብ መንገድ ላይ ወጥቶ ደስታውን እየገለጸ ነበር ብሏል። አያይዞም በዛሬ ዕለት ከመፈንቅለ መንግስቱ አስቀድሞ ፖሊስና ተቃዋሚዎች ግጭት መፍጠራቸውንም አመልክቷል። የአመፁና የተቃውሞ ዋነኛ ሰበብ የእንኩሩንዚዙ ለሶስተኛ ጊዜ እመረጣለሁ ማለት ሲሆን ተቼዎች ለሶስተኛ ጊዜ መመረጥን ህገ መንግሥቱ አይፈቅድም ሲሉ፣ የእንኩሩንዚዛ ደጋፊዎች ግን እንደ አውሮፓ አቆጣጠር በ2005 ለመጀመሪያው አምስት ዓመት የተመረጡት በምክር ቤት እንጂ በጠቅላላ ምርጫ ስላልሆነ አሁን ለሶስተኛ ጊዜ መወዳደራቸው ህጋዊ ነው ይላሉ። እናም የቡሩንዲ ህገ መንግሥታዊ ፍርድ ቤት ያኔ ፈርዶላቸው ነበር። የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዚዳንት የነበሩት አቶ ማሙሸት አማረ ዛሬ ጠዋት በደህንነት ኃይሎች ተይዘው መታሰራቸውን የቀድሞ የፓርቲው አመራሮች ለአሜሪካ ድምጽ ገለጡ። የፓርቲው የቀድሞ ዋና ጸሐፊ እና ምክትል ፕሬዚዳንት አቶ ተስፋዬ መላኩ እንደገለጡት የአቶ ማሙሸት መኖሪያ ቤት በፍርድ ቤት ትዕዛዝ ነው የተፈተሸው። በአሁኑ ሰዓት በቦሌ ክፍለ ከተማ ፖሊስ ጣቢያ ይገኛሉ። አቶ ማሙሸት በምን ምክንያት እንደታሰሩ እስካሁን ባለው ጊዜ ከመንግስትም ሆነ ከፖሊሶች የተሰጠ ይፋ መግለጫ የለም። የአቶ ማሙሸት ማርን መታሰር አስመልክቶ እስክንድር ፍሬው የቀድሞ የመያድ ጸሐፊና ዋና ጸሐፊና ምክትል ፕሬዚዳንት አቶ ተስፋዬ መላኩን አነጋግሮ ዝርዝሩን ይዟል። ቀጥሎ ይቀርባል። በጣም አመሰግናለሁ ስለ ጊዜዎት አቶ ተስፋዬ መላኩ። እንግዲህ እስከ ቅርብ ጊዜ ድረስ የመላው ኢትዮጵያ አንድነት ድርጅት መያድ ዋና ጸሐፊ የነበሩ፣ ቀደም ሲል በምክትል ፕሬዝዳንትነትም አገልግለዋል። እንግዲህ የፓርቲያችሁ ፕሬዝዳንት የነበሩት በቅርቡ ምርጫ ቦርድ ውሳኔ እስከሰጠበት ጊዜ ድረስ መያድን በፕሬዝዳንትነት ያገለገሉት አቶ ማሙሼ ተማረ ዛሬ በቁጥጥር ስር ውለዋል የሚል መረጃ ነው ያደረሱን። ቀደም ሲል ምንድን ነው የሆነው ነገር ያስረዱኝ። እንግዲህ ውሉ ባልታወቀ ምክንያት ከቤታቸው ወደ አዲስ አበባ ዩኒቨርሲቲ ስድስት ኪሎ ካምፓስ የማታ ትምህርት እየተከታተሉ ነው ያሉት እና ዛሬ ፈተና ስላለ አንዳንድ ጥናቶችን ለማካሄድ ከቤታቸው ከጠዋት ሁለት ሰዓት እንደወጡ ከአስር በላይ የሚሆኑ ደህንነቶች አስገድደዋቸው ወደ መኪና አስገቧቸው። የአካባቢ ሰዎች ለእኛ መረጃውን ሰጡን። እኛም ከአራት ሰዓት ከሀያ አካባቢ ቦሌ ክፍለ ከተማ ፖሊስ መምሪያ እዛ መሆናቸውን አገኘን። በአካልም ገብተንም አየን። ምክንያቱ ምንድን ነው ያሉ ስንልላቸው፣ በቃ ምንም ምክንያት የለም እንፈልጋለን፣ እናነጋግርለን አሉኝ። ከዛ በኋላ ቀጥታ ወደ እናንተ የምትፈልጉበት ቦታ ሳይሆን ወደ ጣቢያ ይወሰዱኝ አልኳቸው። ጣቢያ፣ እዛ አካባቢ በሚገኘው ጣቢያ ሄዱ። ከዛ ከጣቢያ መልስ እዚህ ወደ ቦሌ ክፍለ ከተማ ምቷቸው እስከ ስድስት ሰዓት ተኩል ድረስ እዛው ነበሩ። ልክ ሰባት ተኩል አካባቢ ሲሆን በካሴና እጃቸውን አስረው ወደ ላፍቶ ክፍለ ከተማ ፍርድ ቤት ወሰዷቸው። እዛም ተከታትለን ሄደን አገኘን። እዛም ቁጭ አሉ። ከዛ ላይ የፍርድ ቤት ማዘዣ አውጥተው ይዘዋቸው ወጡ። እንግዲህ አቶ ተስፋዬ መላኩ፣ የቀድሞው የመያድ ዋና ፀሐፊ፣ በጣም አመሰግናለሁ ስለ ጊዜዎት። ፖሊስና ከሌሎችም ከሚመለከታቸው አካላት የሚገኝ መረጃ ካለ ይዘን ለመቅረብ እንሞክራለን። በጣም አመሰግናለሁ አቶ ተስፋዬ ስለ ጊዜዎት። የዩናይትድ ስቴትስ የፌዴራል መርማሪዎች ትናንት ማታ አንድ የመንገደኞች ባቡር ተገለበጠበት አካባቢ ደርሰው የአደጋውን ሁኔታ በማጣራት ላይ መሆናቸው ተገለጠ። ከዋሽንግተን ዲሲ ወደ ኒውዮርክ ያመራ የነበረው የመንገደኞች ባቡር የተገለበጠው ፊላደልፊያ ውስጥ ሲሆን እስካሁን በተረጋገጠ መረጃ መሰረት ስድስት ሰዎች ሞተዋል፣ ሌሎች ከ140 በላይ ቆስለዋል። 243 መንገደኞችን ያሳፈረውና በወቅቱ በሰዓት 100 ኪሎ ሜትር ይበር የነበረው ይህ ባቡር ሲገለበጥ ሞተሩ ያለበትና ሌሎች ስድስት ፉርጎዎች በተለያዩ አቅጣጫዎች ተበታትነው ሲሰባበሩ ውስጡ የነበረው የመንገደኛ ሻንጣና ልዩ ልዩ ዕቃም በአየር ሲንሳፈፍ ታይቷል። በዕድሜ ያላየሁት እጅግ ከባድና አሰቃቂ አደጋ ሲሉ የፊላደልፊያው ከንቲባ ማይክል ኑተር ሁኔታውን ገልጠውታል። ባለስልጣናት በሰጡት መግለጫ እስካሁን ከ140 በላይ ቁስለኞች ለሕክምና ወደ የአካባቢው ሆስፒታሎች መወሰዳቸውን አመልክተው ስድስቱ በጽኑ የቆሰሉ ናቸው ብለዋል። ይህ የትናንት ማታው አደጋ የደረሰበት አካባቢ እንደ አውሮፓ አቆጣጠር በ1943 ለ79 ሰዎች ሞት ምክንያት የነበረው የባቡር አደጋ ከደረሰበት ብዙም ርቀት እንደሌለው ባቡሩም እንዲሁ እንደ ትናንቱ ከዋሽንግተን ወደ ኒውዮርክ የሚጓዝ እንደነበር ተገልጧል። በየመኑ ውዝግብ ምክንያት የረዴት አቅርቦት የተጓጎለበት የአገሪቱ ህዝብ እርዳታ ይደርስለት ዘንድ ተፋላሚዎቹ ወገኖች የተኩስ አቁም ውል በማድረጋቸው የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔያቸውን አወደሰ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪ ሙንም ለየመኑ ውዝግብ ፖለቲካዊ መፍትሄ የሚሻ ውይይት እንዲያዘጋጁ ምክር ቤቱ ባወጣው መግለጫ አሳስቧል። ተፋላሚ ወገኖች ትናንት ማክሰኞ ማምሻው ላይ ነው ለአምስት ቀናት የተኩስ አቁም ውል ያደረጉት። የመን ውስጥ ላለፉት ስድስት ሳምንታት የአየር ጥቃት ሲካሄድ የቆየው የአየር የሳውዲ አረቢያ መራሹ ጣምራ ቡድን የሁቲ ሽምቅ ተዋጊዎችና የመንግስቱ ወታደሮች ናቸው በአንድነት የተኩስ አቁም የተስማሙት። ከተኩስ አቁሙ ስምምነት የመጨረሻ ሰዓት አስቀድሞ የተባበሩት መንግስታት ድርጅት የሰብአዊ አገልግሎት ዋና ኃላፊ ቫለሪ አሞስ ተፋላሚዎቹ በሙሉ ቃላቸውን እንዲያከብሩና በምግብ እጦት እየተሰቃዩ ያለው ወገኖችንም እንዲያስቡ መማጸናቸው ይታወሳል። ተጨባጭ እየታየ ያለውን የየመን አስከፊ የሰብአዊ ቀውስ ችግር ግምት ሲቪሎች፣ የረዴ ሰራተኞች ምግብ፣ መድኃኒትና ንጹህ ውሃ እንዲያቀርቡ፣ ሰዎችም ህይወታቸውን ለማዳን ወደሚችሉባቸው አካባቢዎች እንዲሄዱ መተላለፊያ ኮሪደሮች እንዲያገኙ ያስፈልጋል ብለዋል። የመን ውስጥ በሚካሄደው ጦርነት እስካሁን ከ1500 ሰዎች በላይ ሞተዋል ሲል የተባበሩት መንግስታት ድርጅት አስታውቋል። አድማጮች ከቪኦኤ የአማርኛው አገልግሎት የሚተላለፈውን ዜና ነው የምታደምጡት። ምስራቅ ዩክራይን ውስጥ ያለውን ቀውስ ለማቆም ሩሲያና አፍቃሪ ሩሲያ ተገንጣዎች የሰላም ስምምነት ለማድረግ ወቅቱ አሁን ወሳኝ ነው ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። ኬሪ ይህን አስተያየት የሰጡት ዛሬ ረቡዕ አንታሊያ ቱርክ ውስጥ ከኔቶ ውጭ ጉዳይ ሚኒስትሮች ጋር በተገናኙበት ጊዜ ነው። ውጭ ጉዳይ ሚኒስትር ኬሪ ከሩሲያዋ ፕሬዚዳንት ቭላዲሚር ፑቲንና ከሩሲያ አቻቸው ሰርጌ ላቭሮቭ ጋር በሩሲያዋ የመዝናኛ ከተማ ሶቺ ትናንት መገናኘታቸውን ተከትሎ መሆኑ ነው። ይህ አስተያየታቸው ይፋ የሆነው ዩናይትድ ስቴትስና ሩሲያ በዩክራይንና በየመን ምክንያት ግንኙነታቸው ከሻከረ ወዲህ ውጭ ጉዳይ ሚኒስትር ኬሪ ሩሲያን ሲጎበኙ የአሁኑ የመጀመሪያ ጊዜያቸው ነው ተብሏል። በተጨማሪም ትናንት ደቡባዊ ምስራቅ ዩክራይን ውስጥ በተካሄደው ውጊያ ቢያንስ 220 ሩሲያውያን ወታደሮች መሞታቸውን ያጋለጠ እና በተገደሉት የሩሲያ ተቃዋሚ መሪ ቦሪስ ነምሴቭ የተዘጋጀ ባለ 64 ገጽ ሪፖርት ይፋ መሆኑ አይዘነጋም። ሞስኮ ግን በዩክራይኑ ግጭት በምንም አይነት እጄን አልከተትኩም ብላ ስታስተባብል መቆየቷ አይዘነጋም። የዩክራይን ቀውስ ባለፈው 2014 ከተጀመረ አንስቶ ከ6100 በላይ ሰዎች እንደሞቱ ተዘግቧል። ትናንት በርዕደ ምድር በተመታችው ኔፓል ዛሬ የረዴት አቅርቦት እንደቀጠለ ተገለጠ። ይሁንና ዛሬ በደረሰው ድህረ ነውጥ ክፉኛ መልሳ የተናጠች መሆኗ ታውቋል። ከሶስት ሳምንታት በፊት ከደረሰባን ነውጥ ያላገገመችው ኔፓል እንደገና ትናንት በሌላ ርዕደ ምድር ስትመታ ከዚህ ቀደም ከሺ ሰዎች በላይ ሰዎች ሲሞቱ ከ2000 በላይ መቁሰላቸው አይዘነጋም። በዩናይት ስቴትስ የከርሰ ምድር ጥናት አዋቂዎች መግለጫ መሰረት ከዋና ከተማዋ ካትማንዱ በስተ ምስራቅ የደረሰው የትናንቱ ነውጥ በሬክታር መለኪያ ሰባት ነጥብ ሶስት አስመዝግበዋል። የኤቨረስት ተራራን ሳይቀር ክፉኛ ያንቀጠቀጠውና ባለፈው ሚያዝያ 16 የደረሰው የበፊቱ ነውጥ ከ ከ8 ሺህ ሰዎች በላይ መግደሉና በብዙ ሺህ ሰዎች የሚቆጠሩትን ቤት አልባ ማድረጉም አይዘነጋም። በሌላ በኩል ትናንት እዚያው ኔፓል ውስጥ በርዕደ ምድር ለደረሰ አደጋ በረዴት አቅርቦት ላይ የተሰማራውና የጠፋውን የዩናይትድ ስቴትስ ሄሊኮፕተር ፍለጋ እንደቀጠለ መሆኑ ተገለጠ። አንድ የዩናይት ስቴትስ የፓሲፊክ አዛዥ እንደገለጡት ሄሊኮፕተሩ ትናንት ማታ ነው ከቺሮክት በተሰኘችውና በርዕደ ምድሩ ክፍኛ በተመታችው መንደር የጠፋው። ቻይና ውስጥ እንደ አውሮፓ አቆጣጠር ከ2009 ጀምሮ የተሻሻለ ህግ የወጣ ቢሆንም የፖሊስ ወከባና ያለ አግባብ የማሰር እርምጃ ግን እየተባባሰ መሄዱ ተገልጧል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ረቡዕ ይፋ ባደረገው መግለጫ ፖሊሶች ለፍርድ ቤት የሚያቀርቡት መረጃ ሁሉ በታሳሪዎች ላይ ድብደባ ሰቆቃ እየፈጸሙ የሚያገኙትን ያለ ታሳሪዎቹም ፈቃድ ወይም ውዴታ የተሰጠ ቃልን ነው ብሏል። በመጨረሻም ሰሜን ኮሪያው መሪ ኪም ጆንግ ኡን በአንድ ወታደራዊ ትርኢት ላይ አንቀላፍቷል ያሏቸውን የመከላከያ ሚኒስትራቸውን በሞት እንደቀጡ የደቡብ ኮሪያ ብሔራዊ የስለላ አገልግሎት አስታወቀ። አንድ የስለላው አገልግሎት ከፍተኛ ባለስልጣን እንደገለጡት የህዝባዊ ጦር ኃይል አዛዥ የሚል ማዕረግ የነበራቸው ጄኔራል ሃዮን ያንግ ቾይ በጸረ አውሮፕላን ጠመንጃ ነው የተረሸኑት ጀነራል ሆዮን ባለፈው ሚያዝያ ሀያ ሁለት ቀን ሲረሸኑ በብዙ መቶዎች የሚቆጠሩ ጀነራሎች ቆሞ ሲያስተውሉ እንደነበር የደቡብ ኮሪያዊ ስልላ አገልግሎት ኃላፊ ሃንኪ ቦየም ዛሬ ረቡ ሶል ውስጥ ለተሰበሰበው ምክር ቤት አስታውቀዋል። ጀነራሉ የተገደሉበት ሚያዝያ 22 ቀን በተለይ እንደ ሰሜን ኮሪያ ለመሰሉ አገሮች የሜዴ ማለትም የአለም ወታደሮች ቅዋዜማ ስለነበር ለበዓሉ በተዘጋጀው ወታደራዊ ትርኢት ላይ እንቀልፍ ይዟቸው ወይም ሲያንቀላፉ አይተዋቸው ይሆናል። አምባገነኑ መሪ የረሸኗቸው አዲሱ ግራ የሚያጋባ ጭምር ነው። እንደዚህ አይነቱ አገር እንደ ሰሜን ኮሪያ በመስተላ ሀገር ወታደራዊ ትርኢት ሲታይ የሚያንቀላፋ ወታደር ከባድ ያደርገዋል። ኢትዮጵያም ይሄ ነበረ በደርግ ጊዜ ታቃለ ርሸናም ባይኖር በሰልፉ ጊዜ ማንቀላፋትና መቀለድ አይቻልም። ብቻ ያስደምማል። አድማጮች፣ የሰዓቱ የዓለም ዜና ይሆን ነበር مالك عم الشدة ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አዲሱ አበበና አሉላ ከበደንን በዓለም ዜናዎች የጀምረው መደበኛ ፕሮግራማችን በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በርከት ያሉ ዘገባዎችና ቅንብሮችን ለምሽቱ ይዘናል። ከሁሉ በፊት ግን አሁን ሁልጊዜ ጊዜ እንደምናደርገው ቆየት ብሎ በሁለተኛው አጋማሽ ከሚሰሙ ቅንብሮች አንዱን ለቅምሻ የመጀመሪያው ምርጫ ከኢትዮጵያውያን ኮምፕሊትሊ ውጭ የሆነ ሶስተኛ አካል ወይ አገር ወይ ሶስተኛ አገር ውስጥ ያለ ፍጹም ኢንዲፔንደንት የሆነ ኢንስቲትዩሽን ያካሄድ የአርበኞች ግንባር ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው። ባሳለፍነው ቅዳሜና እሁድ የኢትዮጵያ ሳተላይት ቴሌቪዥንና ራዲዮ ኢሳት ባዘጋጀው ጉባኤ ላይ ምርጫን አስመልክቶ ካቀረቡት ሀሳብ የተቀነጨበ ነው። ሙሉ ዝግጅቱ በ ለዲሞክራሲ በተግባር ፕሮግራም ይቀርባል። አሁን የምርጫ መስኮት ከሁለት ሳምንታት ባነሰ ጊዜ ውስጥ የሚካሄደውን የኢትዮጵያ ብሔራዊ ምርጫ ዜጎች በነጻነት እንዲመርጡ የሚጠይቁት የተቃዋሚ ፓርቲዎች ከገጠሟቸው ወይም እየገጠሟቸው አሉ ከሚሏቸው ፈተናዎች ባሻገር ለውድድሩ ወይም ለፉክክሩ እያደረጉ ስላሉት እንቅስቃሴ ይናገራሉ። ለዛሬው የምርጫ መስኮት እስክንድር ፍሬው ከአዲስ አበባ ከመድረክ የስራ አስፈጻሚ ኮሚቴ አባላት አንዱን አነጋግረው ተከታዩን አጠናቅሯል ነው። በጣም አመሰግናለሁ ስለ ጊዜዎት፣ አቶ ገብሩ አስራት የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የስራ አስፈጻሚ ኮሚቴ አባል። ፓርቲያችሁ እንግዲህ የምርጫው ቀን እየተቃረበ ባለበት በዚህ ሰዓት ቅስቀሳውን አጠናክሮ መቀጠሉ እየታየ ነው። የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ በደቡብ ምክትል ሊቀመንበሩ ዶክተር መረራ በኦሮሚያ እርስዎ ደግሞ በትግራይ እየቀሰቀሱ ነው። እስቲ ባጭሩ የቅስቀሳውን ሂደት ይግለጹልኝ። መጀመሪያ፣ አቶ ገብሩ እኛ ቅስቀሳ ያጀመርነው ቀደም ብሎ ነው። በራሪ ጽሁፎችን እናስራጫለን። ስብሰባዎችም ለማካሄድ እንሞክራለን። አሁን ደግሞ የመኪና ቅስቀሳና ተጨማሪ ስብሰባዎችን ለማድረግ ዝግጅት አድርገን እየተንቀሳቀስ ነው ያለ ነው። እርስዎ እንግዲህ በመቀሌ ከተማ ለሕዝብ ተወካዮች ምክር ቤት መድረክን ወክለው እንደሚወዳደሩ አውቃለሁ። ለምሳሌ በአጠቃላይ የመድረክ እጩዎች እንዲያሸንፉ የሚያደርጉት እንቅስቀሳና በግለወት በመቀሌ ከተማ ለማሸነፍ የሚያደርጉት እንቅስቀሳ እንዴት ነው አጣጥመው የሚሄዱት? እንግዲህ ቀደም ሲል መድረክ አጠቃላይ አሸናፊ ሆኖ እንዲወጣ የራሱን ስልት ቀይሷል። በቀየሰው ስልትና እቅድ መሰረትም የስራ ክፍፍልም አድርገዋል። እቅዶችንም በዝርዝር ነድፎ ተፈጻሚነት እንዲያገኙ ጥረት እያደረገ ነው ስለዚህ አስቀድመን ከመሰማራታችን በፊት በእቅዱ ዙሪያ ተወያይተን ይህን እቅድ እያስፈጸም ነው ያለ ነው። በአሁኑ ጊዜ በየአካባቢያችን እና በአጠቃላይ በተለይ በአራት አካባቢዎች እንንቀሳቀሳለን። በደቡብ፣ በኦሮሚያ፣ በአዲስ አበባና በትግራይ ጠንከር ያለ እንቅስቃሴ ለማድረግ እቅድ ነድፈን እየተንቀሳቀስ ነው ያለ ነው። እስቲ የቅስቀሳውን ይዘት ይንገሩኝ አቶ ገብሩ። መራጩ ሕዝብ ለምን መድረክን ይመርጣል? በእናንተ እምነት አሁን እንግዲህ መራጩ ህዝብ እኔ በብዙ አካባቢዎች ዙር ያለሁ ከመቀሌ ውጭም ብዙ የገጠር አካባቢዎችን ተዘዋውሬ ተመልክቻለሁ። በአሁኑ ጊዜ ከከተማው ህዝብ ይልቅ በገጠሩ አካባቢ ያለው መነሳሳት ይበልጣል። ምክንያቱም እዛ ያለው የገዢው ፓርቲ ተጽዕኖ፣ ግፉ፣ በደሉ፣ ጭቆናው የበዛበትና የተማረረ ህዝብ እንዳለ ነው ያስተዋልኩት እና ይሄ የሚደርስበት ችግርም እኛ በፕሮግራማችን ለመመለስ ሞክረናል። አንዱ ህዝቡን እያማረረ ያለው ይሄ የመሬት ባለቤትነት ጉዳይ ነው። ብዙ ገበሬዎች በመሬታቸው ላይ ዋስትና ያላቸውን በአሁኑ ጊዜ ካድሬው እንደፈለገው ላይነሳቸው በተለይ እኛን የመረጡ እንደሆነ ከእኛ ጋር ቅርርብ ያላቸውን ገበሬዎች መሬታቸውን ሊነጥቃቸው ይችላል። ዋስትና አጥተዋል። በከተማም በዚህ በሊዙ ምክንያት ዋስትና አጥተዋል። ስለዚህ አንዱ ዋና እና ወሳኙ ፕሮግራም ሆኖ እየታያለ የመሬት የመንግስት ነው የሚለው ቀርቶ የህዝብ ነው የሚለው ነገር በጣም ነው ህዝቡ የወደደው የተቀበለው የሊዝ አዋጅም ነባር ይዞታን በሊዝ የተካው አዋጅም እንዲሰረዝ የህዝቡ ፍላጎት ቡና ለአሁን ብጊዜ ግን ከዛ በላይ አጠቃላይ ነፃነት እጦት ነው የህዝቡ የገጠርም በከተማም ያለው የነፃነት እጦት ከፍተኛ ነው። ገበሬው አሁን በነፃነት ማዳበሪያ መግዛት አይችልም፣ እየተገደደ ነው ያለው በአስገዳጅ ነው ማዳበሪያ እንዲገዛ፣ ምርጥ ዘር እንዲገዛ እየተደረገ ያለው። ይሄ ሁሉም በገጠር ያለው ገበሬ በጣም እያማረረበት ያለ ጉዳይ ነው። ይሄም እንዲፈታ ይፈልጋል። በሌላም ጉዳይ ይሄ አንድ ለአምስት ያለው የሚባለው አደረጃጀትም የገበሬውን ፍጹም ነጻነት ያሳጣ ጉዳይ ነው። ስለዚህ ይሄ ነገርም እንዲቀር እና በነጻነት ገበሬው በነጻነት እንዲንቀሳቀስ የከተሜውም እንዲሁ በነጻነት እንዲንቀሳቀስ ትልቅ ፍላጎት እያሳየ ነውና ይሄ በመሬት ዙሪያ በነጻነት ዙሪያ፣ በዜጎች ነጻነት ዙሪያ የምናደርገው ቅስቀሳ እንዲያውም ህዝቡ ቀድሞን የሄደ እና በዚህ ጉዳይ እናንተ እኛን መናገር የለባችሁም ይላል። ሌላው ደግሞ ይሄ ብልሹ አስተዳደርና ሙስናም ከፍተኛ ህዝቡን እያማረረ ያለው ጉዳይ ስለሆነ ይሄም አትንገሩን፣ እኛ ይሄንም እናውቀዋለን። አሁን አስተዳደሩ ገዢው ፓርቲ በዚህ ጉዳይ ለመናገርም ሞራል የለውም እናውቀዋለን። ስለዚህ እናንተ ማድረግ ያለባችሁ ሁለት ጥያቄዎች ያነሳሉት ጠንካራ ጥያቄ ኮረጆን መጠበቅ ትችላላችሁ ወይ? ከምርጫ በኋላ ለሚደርስብን ጫናስ እንዴት መቋቋም እንችላለን? በዚህ ረገድ ልታደርጉት ትችሉት ነገር አለው የሚሉ ካልሆነ በስተቀር የህዝቡ ሁኔታ በጣም የተማረረና ባለው የእኛን ፖሊሲም በከፍተኛ ደረጃ የሚደግፍበት ሁኔታ ነው ያለው። እዚህ ለአቶ ገብሩ እርግጥ ነካክተውታል ቀደም ባለው ማብራሪያዎት፣ ይህንን ምርጫ የሚያሸንፈው በእርስዎ እምነት ወይም በፓርቲ እምነት የተሻለ የኢኮኖሚ አማራጭ ነው? የዲሞክራሲና ሰብአዊ መብቶችን የተመለከተ ፕሮግራም ነው? የውጭ ጉዳይ ፖሊሲ ነው? ምንድን ነው ቁልፉ ነገር፣ ይህን ምርጫ የሚያሸንፈው ወይም እናሸንፍበታለን ብላችሁ የምትገምቱት? እኔ ሁለቱ ነገሮች ናቸው ትኩረት እያገኛሉ በህዝቡ ዘንድ። አንዱ የማህበራዊ ኢኮኖሚያዊ ጉዳይ ነው፣ ይኸውም የመሬት ባለቤትነት ጉዳይ የስራ ጥነት መቀረፍ ጉዳይ ስራ የማጣት የኑሮ የድህነቱ ጥልቀት የመፈታት ጉዳይ ይሄ ከፍተኛ ቦታ እያያዘ ነው። ሌላው ግን ከዚህ የማይተናነሰው ጉዳይ ዜጎች ነጻ ሁነው እንደ ልብ እንዲንቀሳቀሱ፣ እንዲሰሩ፣ እንዲወስኑ እንጂ በዚህ በገዢው ፓርቲ በሚፈጥረው ጥርናፈ አንድ ለአምስት ይሉት የኔትወርክ ምናምን የሚሏቸው በእነዚህ ነጻነት ያጣ ዜጋ ነው ያለው። በእነዚህ ሁለቱ ፖለቲካ ነው እንግዲህ ይሄ ፖለቲካዊ ጉዳይና እና የፖለቲካና የማህበረ ኢኮኖሚ ጉዳዮች ነው በጣም ትኩረት እያገኙ ያሉ። በአሁኑ ጊዜ እንግዲህ ሁለት መቶ ስልሳ ሁለት እጩዎችን ነው በተለይ ለፓርላማ ያቀረባችሁትን ነው እየገለጽኩ ያለሁት ያቀረባችሁት። የምርጫ ቦርድ መረጃ እንደሚያሳየው ኢትዮጵያ ውስጥ ምርጫ አሸንፎ መንግስት ለመመስረት አምሳ ሲደመር አንድ ወይም ሁለት መቶ ሰባ አራት ወንበር ማሸነፍ ይጠይቃል። ምንድን ነው ከዚህ አንጻር የመድረክ ችግር ይሄ ችግር አይሆንም። እንግዲህ መድረክ በፕሮግራሙም እንዳስቀመጠው መንግስት ሲመሰርት ብቻውንም አይመሰርትም ከሌሎች ፓርቲዎችም ጋር በጋራ ይመሰርታል ብሏል። ስለዚህ እኛ ያቀረብነው አጠቃላይም ያ እናቸንፍ ስንል የኛ ብቻ ማቸነፍ በቂ ላይሆን ይችላል ማለት ሌሎችም ያቸንፋሉ ማለት ነው። እንደዚህ ያለው ሁኔታ በተለይ ገዢው ፓርቲ የማይፈቅደው አሁን እያለ ያለው ገዢው ፓርቲ እንኳን አንድ ወንበርና አንድ ድምጽም እንዳያገኙ የሚል ነው መመሪያ ላይ ካድሬዎች ተሰጠውና በእጃችን ያለው ሰነድ። ስለዚህ በዚህ ሁኔታ ይሄ ህዝቡ ተደራጅቶ ነቅቶ ኮረጃውን ጠብቆ መመረጥ ከቻል ሌሎችም ይመረጣሉ ማለት ነው። ከእነዚህ ጋር አብረን መንግስት እንመሰርታለን እኮ ከአሁን በፊትም በፕሮግራማችን የሚያስቀምጥ ነው። ለብቻችን አይደለም መንግስት የምንመሰረተው አንድ አንድ የጋራ የሆነ ክልሎችም ጋር ሆነን መንግስት መመስረት እንችላለን። አቶ ገብሩ አስራት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የሥራ አስፈጻሚ ኮሚቴ አባል ስለ ጊዜዎት አመሰግናለሁ። እንግዲህ ሰሞኑን ደግሞ የገዢ ፓርቲ እጩዎችና ኃላፊዎች ኃላፊዎች በተመሳሳይ ርዕስ ላይ የሚሉትን ለማሰማት እንሞክራለን። በጣም አመሰግናለሁ አቶ ገብሩ ስለ ጊዜዎት። እኔም አመሰግናለሁ። መጽሔት ይቀጥላል። አሁንም ለ2007 የምርጫ ዘመቻው ማካሄጃ የሚጠቀምበት ገንዘብ ህጋዊ ስለመሆኑ በአስቸኳይ ቢጣራ ደስተኛ መሆናቸውን የሰማያዊ ፓርቲ ምክትል ሊቀመንበሩ ይፋ አድርገዋል። ፓርቲው ለምርጫ ዘመቻው የሚያውለውን ገንዘብ ያገኘው ከህጋዊ ምንጮች መሆኑን አረጋግጧል። ዘጋቢያችን መለስካቸው አመሀ አቶ ስለሽ ፈይሳን አነጋግሮ የላከው ዘገባ ቀጥሎ ይቀርባል። የሰማያዊ ፓርቲ ምክትል ሊቀመንበርና የፓርቲው የምርጫ ዘመቻ አስተባባሪ አቶ ስለሺ ፈይሳ ሰሞኑን ታላላቅ የመንግስት ባለስልጣናትና የምርጫ ቦርድን ጨምሮ በሰማያዊ ፓርቲ የገንዘብ ምንጭ ላይ ያሰሙትን ጥርጣሬ በተመለከተ በተለይ ለቪኦኤ ሀሳባቸውን ገልጸዋል። አቶ ስለሺ የተለያዩ የሀገሪቱን ህጎች መሠረት በማድረግ ማንኛውም በኢትዮጵያ በህግ የተመዘገበ የፖለቲካ ድርጅት ገንዘብ ሊያገኝ የሚችልባቸውን መንገዶች ዘርዝረዋል። ስለሆነም ሰማያዊ ፓርቲ በእነዚህ በህግ ከታወቁትና ከተፈቀዱት የገንዘብ ምንጮች ውጪ ለምርጫ ዘመቻው የሚጠቀምበትን ገንዘብ አላገኝም፣ ሊያገኝም አይችልም፣ ፍላጎቱም የለውም ሲሉ ያስረዳሉ። መለያችን ህግን ማክበር ነው ያሉት አቶ ስለሺ በወሬ ሳይሆን የተባለ ጉዳይ ቶሎ ቢጠራ ደስታቸው እንደሆነ ይናገራሉ። ይሄ እየተባለ ያለውን ነገር በተመለከተ የተለየ የገንዘብ ምንጭ አላችሁ የሚባለው ወሬ ሊኖር ይችላል። እኛ ምንም ማንም ምንም ሊያወራ ይችላል፣ መብቱ ነው። ግን እውነተኛው ነገር ምንድን ነው የሚለውን እናጣራለን ብሏል የሚባል ብሔራዊ ምርጫ ቦርድ፣ እኔም ሰምቻለሁ። የማጣራትም ስራ የመስራት መብት አለው በህግ። ስለዚህ ቢያጣራል፣ እኛም ደስ ይለናል። አቅማችንን በትክክል ምን እንደሆነ እንዲያውቅና እንዲሁም ከተቻላቸው ካላቸው እንደውም እንዲደግፉን እንዳበረታቱን አቅማችን ሪሊ እንዲያውቁልን ስለምንፈልግ ማጣራቱ ቢቀጥል ጥሩ ነው። ግን እስካሁን ድረስ ከወሬ በተረፈ እኛ ጋር መጥተው ምንድን ነው ምናምን የሚል ተግባራዊ የሆነ ነገር ጥያቄ የቀረበ ነገር የለም። አቶ ስለሺ ይህን ወንጀላ ከታላላቅ የመንግስት አካላት አንደበት መስማቱ እንዳሳዘናቸው ግን አልሸሸጉም። ለማንኛውም ብዙውን ሕዝብ ግራ ያጋባው ፓርቲው ለምርጫ ዘመቻው በበጀት ደረጃ ይዞታል የተባለው ዘጠና ሁለት ሚሊዮን ብር እንደሆነ እንደሚረዱት ይናገራሉ። ይሄ ግን የታቀደ በጀት መሆኑን ያስገነዘቡና በጣም የተለጠጠ እቅድ መሆኑ አይካድም ብለዋል። በማንኛውም መለኪያ ግን ትልቅ ግብን ኢላማ ያደረገ እቅድ ማቀድና ለዚያ የሚሆን በጀት መያዝ ኃጢአት ሆኖ ሊቆጠር እንደማይችል ይተነትናሉ። ገንዘቡ አሁንም እየተሰበሰበ ለመሆኑም ይጠቁማሉ። ይሄ ገንዘብ በተሟላ መልኩ ሁሉም እጃችን ላይ ያለ ወይ የሚለው አንደኛ እውቀት ከመንግስት ይገኛል። ያለው የተወሰነ ገንዘብ በብሔራዊ ምርጫ ቦርድ እኛ አሁን ወደ ስምንት መቶ ምናምን ሺህ ብር ነው ብሔራዊ ምርጫ ቦርድ እንግዲህ ይሄ በተለያየ ቀመር ምክንያት ቀመር ነው የሚሰጠው እና በዚህ ደረጃ ከመንግስት ያገኘ ነው ገንዘብ አለ። ከዛ ውጭ ሌሎች ከአባሎቻችን የሰበሰብነው ገንዘብ ያሰብነውን ያህል ባይሆንም አሁን በትክክል መናገር በሚችልበት ደረጃ ባልሆንም ግን ብዙ አባላቶች ውጭ እየመጡ ነው። ብዙ ገንዘብ እየተዋጣ ነው። ከዛም ውጭ ከውጭ ሀገር ያሉ ሰፖርት ግሩፖቻችን የተወሰነ የገንዘብ ማሰባሰብስራ ስራ ይታወቃል። የአሜሪካን ውስጥ፣ በእንግሊዝም፣ ሌሎችም ቦታዎች እነዚህ ነዚህ የተወሰነ ገንዘብ ማሰባሰብ ችላል። ይሄ 92 ሚሊዮን ደርሷል አልደረሰም፣ እንግዲህ ምርጫ ወርድ ሲያጠራው አብረን እንሰውራለን። ከ2007 የኢትዮጵያ ሀገር አቀፍ ምርጫ አኳያ ፓርቲያቸው በማድረግ ላይ የሚገኘውን እንቅስቃሴ በተመለከተ ከምክትል ሊቀመንበሩ ከአቶ ስለሺ ፈይሳ ጋር ቪኦኤ ያደረገውን ቃለ ምልልስ ተጨማሪ ዘገባ በነገ ዕለትም ይዞ ይቀርባል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው አመሰግናለሁ። አድማጮች የመጽሔቱ ትንታኔ ርዕስ ይቀጥላል። ዓለም የተባበሩት መንግስታት ድርጅት የምዕተ ዓመቱን የልማት እቅድ ካስተዋወቀበትና ትልሞቹንም እውን ለማድረግ ስራዎቹን ከጀመረበት ከዛሬ 15 ዓመት በፊት ከነበረችበት የድህነት ይዞታ የተሻለችና አጠቃላይ የነዋሪዎቿ የጤና አያያዝም መሻሻል የሚታይበት ነው ሲል የዓለሙ ጤና ድርጅት ደብልዮቹ አስታወቀ። ሊሳሽ ላይን የዓለሙ ጤና ድርጅት የያዘውን የያዝነውን አመት የዓለም ጤና አያያዝ የሚያመላክት አህዛዊ መረጃ በዛሬው እለት ይፋ ካደረገባት ጄኔቫ ያጠናቀረችውን ዘገባ ቆንጂ ታይዛ አቅርባለች። እንደ አውሮፓውያኑ የዘመን አቆጣጠር በዘንድሮ 2015 ዓመተ ምህረት ድህነትን በግማሽ ለመቀነስ የወጣው የሚሌኒየሙ የልማት ግብ ከአምስት ዓመታት በፊት ነው የተሳካው። በዓለም ዙሪያ በ2010 በከፋ ድህነት ውስጥ የነበሩት ሰዎች ቁጥር በ990 ከነበረው በ700 ሚሊዮን ያንሳል ይላል ሪፖርቱ። በዘንድሮው 194 ሀገሮች በተገመገሙበት የዓለም የጤና ድርጅት የጤና ስታቲስቲክስ ግምገማ ግን ሌሎቹ የሚሌኒየሙ ግቦችን እርምጃ አስመልክቶ የሚታየው ድብልቅ ስዕል ነው። ባለፉት 25 ዓመታት የሕፃናትን የተመጣጠነ ምግብ እጦት መጠን የእናቶችና የሕፃናትን ሞት በመቀነስም ረገድ ትልቅ እርምጃ መመዝገቡን የዓለም የጤና ድርጅት ባለስልጣናት ይናገራሉ። ይሁን እንጂ በሚሌኒየሙ የልማት ግቦች የተያዘላቸው ኢላማዎች ጋር ለመድረስ ገና ናቸው ብለው ነው የሚያምኑት። የደብልዩ ኤች ኦ የጤና ስታቲስቲክስና የኢንፎርሜሽን ሲስተምስ የመረጃ ስርአቶች ስራ አስኪያጅ ቲስ ቦርማ ንጹህ የመጠጥ ውሃ ለማዳረስና የኤች አይ ቪ የወባና የቲቢ ወረሽኞችን ስርጭት ለመቆጣጠር የተያዙት ግቦች ግን በአመቱ መጨረሻ ይሳካሉ ብለው ይጠብቃሉ። በ2015 ዓ ም በሁለት ሶስተኛ ለመቀነስ የተያዘው ግብ አልተሳካም። ያም ቢሆን በ1990 የነበረውን አሀዝ በግማሽ ቀንሶታል። ስለዚህ ይህ ራሱ ድንቅ እርምጃ ነው። የእናቶች ሞት ደግሞ ብዙ እርምጃ አልተመዘገበም ብለን በተደጋጋሚ አጉልተን የምንናገርበት ነው። እውነት ነው፣ ግን ደግሞ የእናቶች ሞት እንደ አውሮፓውያን የዘመን አቆጣጠር ከ1990 ወዲህ በእኛ ግምት በግማሽ ቀንሷል። የተያዘለ ግብ በሶስት አራተኛ እንዲቀንስ ስለሆነ እዚያ ለመድረስ ብዙ ይቀረናል። የዓለም የጤና ድርጅት ባወጣው ሪፖርት እንዳመለከተው በ1990 ዓመተ ምህረት በህይወት ከሚወለዱ አንድ ሺህ ሕፃናት ዘጠናው ይሞቱ የነበረ ሲሆን በ2013 ቀንሶ ከ1ሺ ውስጥ ከ1ሺ ህጻናት ውስጥ 46ቱ ናቸው የሚሞቱት፣ ይላል። ይህን የሚሌኒየም ግብ በዚህ አመት በሚያሳካ መልኩ እየተራመዱ ያሉት ከጠቅላላው ሀገሮች አንድ ሶስተኛው ብቻ እንደሆኑም ተመልክቷል። የእናቶችን ሞት በተመለከተ አሁንም ብዛት ያላቸው ሴቶች ከእርግዝናና ከወሊድ ጋር በተያያዙ የጤና እክሎች ምክንያት ህይወታቸውን እንደሚያጡ የዓለም የጤና ድርጅት ሪፖርት ያስገነዝባል። አፍሪካ ውስጥ እርግዝናን ለመከላከል ወይም ደግሞ ቆየት ብዬ ልውለድ ብለው ከሚመርጡ አራት ሴቶች አንዷ የእርግዝና መከላከያ ማግኘት አትችልም። በሰለጠነ አዋላጅ እርዳታ ልጅን ለመገላገል የሚችሉትም ከሁለት ሴቶች አንዷ ብቻ እንደሆነች ነው ሪፖርቱ የሚያመለክተው በዚህ ረገድ ዘገምተኛ እርምጃ ያደረጉት የደቡብ ምስራቅ እስያ የምስራቃዊ ሜዲተራኒያን አካባቢና የአፍሪካ ሀገሮች መሆናቸውም ተመልክቷል። የዓለም የጤና ድርጅት የሞትና የበሽታዎች ሸክም ክፍል አስተባባሪ ኮሊን ማደርስ በዓለም አቀፍ ደረጃ በሰዎች በሕይወት የመቆየት መጠን ድንቅ እርምጃ ተመዝግቧል ይላሉ ሚሊኒየም And uh, that, that, translates to two and a half years a decade. And that's quite astonishing for the whole world. ለሚሊኒየሙ የልማት ግብ በተያዘው በሃያ አምስት ዓመት ውስጥ የሰዎች ህይወት የመቆየት መጠን ወይም ጊዜ በስድስት ዓመት ከፍ ብሏል። ይህን ስን ተረጉሞ ታዲያ በየ10 አመት ሁለት ዓመት ተኩል ጨምረዋል ማለት ነው። ይሄ ደግሞ ለመላው ዓለም ድንቅ ስኬት ነው። በከፊልም የህፃናት ሞት መቀነሱን ያንጸባርቃል። የኤች አይ ቪ ወረርሽኝና ሌሎችም የሞት ምክንያቶች ስርጭት አካሄድ እየተቀየረ መምጣቱን እንዲሁ ያሳያል። ይበልጡን ደህየት ባሉ አገሮች የሰዎች ህይወት መቆየት ደረጃ ሲባል ይህ ሁሉ ነው የሚንጸባረቀው። ኤች አይ ቪ አፍሪካ ውስጥ በከፍተኛ ሁኔታ ተንሰራፍቶ በነበረበት ጊዜ በተጠቁት ሀገሮች አማካዩ በህይወት መቆያ እድሜ ከአስር እስከ አስራ አምስት ዓመት የቀነሰበት ሁኔታ ነበር ያሉት ዶክተር ማደርስ፣ በአሁኑ ጊዜ በዓለም አቀፍ ደረጃ ሰዎች በአማካዩ እስከ ሰባ ዓመት ድረስ የመኖር እድል እንዳላቸው አውስተዋል። አድማጮች፣ ቀጥሎ የእናንተ አስተያየት ነው የሚቀርበው። የተጻፈውን ቀይር ነው የሚለ ንጉሱ፣ እሺ አድማጮች የእናንተን አስተያየቶች የምናስተናግድበት መስኮት አልተዘለለም፣ ቆየት ብሎ ይቀርባል። ታዲያ ከጀመርነው ዜማ ጋር ጥቂትን ቆይና፣ የሚቀጥሉ በርከት ያሉ ቅንብሮችና ዘገባዎችም አሉን። ወደዚያ እንመለሳለን። አሁን ግን ኤፍሬም ይቀጥላል። ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን ይቀጥላል። አሁን በስቱዲዮ ሰዓት ከምሽት ሶስት ሰዓት ከሰላሳ ሶስት መሆኑን ያመለክታል። ወደ ቀዳሚው ርዕስ ነው የምናልፈው። ኢትዮጵያውያን በአሜሪካ ባለቤት ሲያዝ እንደሚባለው ነው። አዲሱ አጠገቤ እያለን ላስተዋውቅ አልችልም። ዛሬ እጅ ከምን ዛሬ አንድ እንግዲህ ኢትዮጵያን በአሜሪካ አሜሪካ የሚኖሩ ኢትዮጵያውያን የኑሮ ሁኔታ ስኬታቸውን በተለይ የምናቀርብበት ነው። በዚህ ረገድ በዛሬው ፕሮግራም አንድ ስኬት ያሳዩ ኢትዮጵያዊ አስተዋውቃለሁ። ኒውዮርክ ኮሎምቢያ ዩኒቨርሲቲ መምህር ናቸው። ከአዲስ አበባ ጀምሮ በትምህርት ቤት ጀምሮ እዚህ ሀገር ሲያስተምሩ ሲሰሩ፣ በከፍተኛ ውጤት የተመሰገኑ ናቸው። እኒህን ሰው በዛሬው አጭር ፕሮግራም ትውልዳቸውን እዚህ ሀገር እስከመጡበት አስተዋውቄ በሚቀጥለው ደግሞ እጅግ ስኬት ያስመዘግቡባቸውን ስራዎች አስተዋውቃለሁ። እዚህ ሀገር ህይወታቸው በሁለተኛው ፕሮግራም ነው የሚገለጠ። ግን ወደ እሳቸው ሳትሄድ እንግዳችን ላቋረጠ ነው አዲሱ ይቅርታ፣ ስኬት ያመጡ ወይም ያስመዘገቡ ሰዎች ብልል ኢትዮጵያውያን በአሜሪካ ላይ ስኬት ባይኖር ይቀር ቢኖር ይሆን ይቀርባሉ። ለምሳሌ ከዚህ ቀደም አሁን፣ የታመሙ የኑሮ ሁኔታ የተበላሸባቸው ቤት የለሽ ሆምለስ የሚባሉ ኢትዮጵያውያን አቅሬ ያቀርብኩባቸው ፕሮግራሞች ታይ የሚችል ህይወት እስከሆነ ድረስ ለአድማጮች ኢትዮጵያውያን፣ በአሜሪካ ያሉ ኢትዮጵያውያን እንዴት ነው የሚኖሩት ነው ነገሩ። የዛሬ እንግዳዬ ፕሮፌሰር ወይም ዶክተር ደምሴ አለማየሁ ይባላሉ። ራሳቸውን በማስተዋወቅ ይጀምሩ። እንግዲህ መልካም የተወለድኩት በደብረ ብርሃን ከተማ አካባቢ ነው። ከዚያ አንደኛ ደረጃ ትምህርት ትምህርትን እንደጨረስኩ ያን ጊዜ ጄኔራሉን ጌት ከየትምህርት ቤቶቹ ይወስዱ ነበር እና ለሁለተኛ ደረጃ ጀኔራል ወንጌት ትምህርት ቤት ያልኩ። ጀኔራል ወንጌትን እጅግ ከፍተኛ ማዕረግ አግኝተው እንደ ተመረቁ እዚህ ላይ ያነበብኩ ነው አሁን። አዎ ያን ጊዜ ኤስኤልሲ ይባል ነበር ፈተና፣ የሁለተኛ ደረጃ መልቀቅ፣ ያው ማትሪክ ይባላል ብዙ ጊዜ ማትሪክ። ስንት ኤዎች ነበሩ? እንግዲህ እንደ አስር ትምህርት ወስጄ ዘጠኝ ኤ ነበረኝ። አንዱ እንኳን ቀላል በተባለው ትምህርት ነው ብዬ ያመጣው ፈረንሳይኛ ነበር። ፈረንሳይኛ ቀላል አይሆንም ያው ለኢትዮጵያዊ ተማሪ ግን ለእኛ ጥሩ አስተማሪ ነበረና ከዛ የቀዳማዊ ኃይለ ሥላሴ ሽልማት ድርጅትም እንደ ሸለመውት አነባለሁ እዚህ ላይ በሰባ ሶስት እንደ አውሮፓ አቆጣጠር። ምን በምን ምክንያት የሸለሙት? ያን ጊዜ ቀዳማዊ ኃይለ ሥላሴ ድርጅት ለአስር ሰው ተማሪዎች በየአመቱ ከፍተኛ ውጤት ላመጡ ሽልማት ይሰጥ ነበር እና የመቶ መቶ ብር የኪስ ገንዘብ በወር ይሰጥ ነበር። አዲስ አበባ ዩኒቨርሲቲ እየተማሩ ከአስሮቹ አንዱን የነበርኩኝ። ከዛ አዲስ አበባ ዩኒቨርሲቲ እንደገባን ያው አብዮቱ መጣ። በዚያን ጊዜ የሁለተኛ አመት ተማሪ ነበርኩኝ ወደ ሜዲካል ስኩል አብዮቱ እንደመጣ ያው የሕዝብ እድገት በህብረት ዘመቻ መጣና በዛ ተበታተንን ዘመቻውን ብዙዎቻችን ትተን ከወጣን በኋላ ያልነበረው ድል ወይንም ውጭ መውጣት ወይንም አንዳንድ ስራ እየፈለጉ በስራ ላይ ጊዜ ማሳለፍ ነበር። በዛው ውጭ ሆነን ስራ እየሰራን አንዳንዶቻችን ትምህርት ሆነ ፓርት ታይም ቤዝስ ቀጣል እና ከሜዲካል ስኩል እኔ ዝም ብሎ ስታሲክስ አንድ ኢንተርናሽናል ድርጅት ሰራ ስለነበር ከዚያው ጋር የሚመሳሰል ስታሲክስ አጠናሁ እና እንደጨረሱው ከዛ ወደዚሁ መጣ። ከሳይንስ ፋክልቲ ማለት ነው። እንደ ውንጌቱ ጥሩ እድል ነበረ፣ እንደ ሽልማት ወይ ማዕረግ ው። ያን ጊዜ እንዴ ከፍተኛ ውጤት በየፋክልቱ ላመጣው የጎልድ ሜዳል ይሰጥ ነበር፣ የወርቅ ሜዳሊያ። እሱን የዚያን አመት ከሳይንስ ፋክልቲ ያገኘው ከአመት በኋላ ዩኒቨርሲቲ ኦፍ ካሊፎርኒያ በርክላይ መጣ። ኢትዮጵያ ሳይሰሩ ነው ወደ አሜሪካ የመጡት? በነገራችን ላይ ኢትዮጵያ ያው እንደጨረስኩ አዲስ አበባ ዩኒቨርሲቲ መቅረት ወይንም ደግሞ እዛው ኢንተርናሽናል ድርጅት መስራት ነበር። ኢንተርናሽናል ድርጅቱ እየሰራሁ ቀጠልኩና ለአንድ አመት ያህል ወደዚህ በዛው መጣ። ምን ሰሩ ወይም ምን ተማሩ? የመጀመሪያ ነገር መቼም መስራት ነው ነው ያን ጊዜ ቀጥታ ትምህርት ቤት ነው። እዚህ እንደመጣው ለትምህርት ነው የመጣው ቀጥታ እና ዩኒቨርሲቲ ኦፍ ካሊፎርኒያ በርክሊ በዚያን ጊዜ በእኔ ሙያ የታወቀ ነበረ። ዲፓርትመንቱ በስታትስቲክስ ስታስቲክስ እና ብዙን በዚያ ኤሪያ የነበረውን ሀሳቢ አማሮች ሰዎች የሚገኙበት ስለነበር እነሱ ጋር ከእነሱ ጋር ለመማር መጣሁኝ። ያው እዚያው ጨረሱ የፖስት ግራጁዌት ትምህርት እዛው እዛው ፒኤችዲ በርክሊ ከጨረስን በኋላ ስራ ፍለጋ ነው፣ ወይ ማስተማር ወይ ሌላ ስራ መፈለግ ነበር እና መጀመሪያ አስተማርኩኝ፣ ዌስተርን ሚችጋን ዩኒቨርሲቲ ለአንድ አመት ተኩል ያህል። እዛ ወደ ኒውዮርክ መጣሁና ሁለቱንም ማስተማርም በእንደዚሁም ደግሞ አፕላይድ የሆነ ስራም ለመስራት እድል ያገኘሁበት ሁኔታ ስለተፈጠረ ወደ ኒውዮርክ ሙባ አደረገው። ከዛን ጊዜ ጀምሮ እዚህ ነው ያለው ከሚችጋን ከሚችጋን ወደ ኒውዮርክ፣ እስካሁን ኒውዮርክ ነዎት። የመጀመሪያ ስራው እንዴት ነበረ ነው? ምን ልምድ ያካፍላሉ አድማጮቻችን። እዚህ ሀገር መጥቶ የመጀመሪያ ስራ መስራት ቀላል አይደለምና ማስተማርም ይሁን ሌላ የቢሮ ስራ ልምዱ እንዴት ነበር? ምን ገጠመኝ ነበረውት? በእንግሊዝኛው ኤክስፒሪንስ የሚባለው እንደው ያካፍሉን። እኛ ፊልድ ያው ዩኒቨርሲቲ ውስጥ ሆኖ ማስተማርም አለ እና ያዛው ዩኒቨርሲቲ ሆኜ አስተምር ስለነበር እንደ ጨረስኩ ወደ ማስተማሩ ስሸጋገር ያ የነበረኝ ልምድ ጠቅሞኛል። አዲስ አበባ ዩኒቨርሲቲም እንደዚሁ አስተምር የነበረ በፓርት ታይም፣ ከዛ ኢንተርናሽናል ድርጅት እየሰራ ሌላው ግን በሜዲካል ሪሰርች ስራ እዚህ ፋይዘር የሚባለው ድርጅት ስሰራ ያለየት ያለ ነው እንግዲህ እዛ ውስጥ ካልቸሩም የተለየ ነው። ባህሉም አ ልዩ ነው። ባህሉ የተለየ ነው። የሚጠበቀውም የተለየ ነው። ውጤት ማሳየትም አስፈላጊ ነው በአጭር ጊዜ ውስጥ እና የዛኛው መተላለፍ ትንሽ ከበድ ያለ ነበር። እንግዲህ በዚህ ፕሮግራም እርሶን ያቀርብኩት ምክንያት ብዙ የስራ ልምድና በተለይ የተለያየ ወረቀት በማቅረብ በስነ ጽሁፍ ብዙ ለህትመት የበቁ ስራዎች እንዳለሁትና በሙያው በኩል ደግሞ ብዙ ከሰውም የሰማሁት ነው የሚያነበብኩት ነገር አለ። በዛ ላይ ሰፋ ያለ ነገር እንዋያለን። ለአሁኑ ለመንደርደሪያ ከአድማጭ ጋር ለመተዋወቅ ያህል ግን እዚህ ላይ ያቁመን። ሁለተኛውን ክፍል ውይይታችንን በስፋት እንዋያለን። ዶክተር ደምስ ይፈቅዳሉ? እሺ። ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል በ19፣ 22ና 25 ሜትር ባንዶች እንዲሁም በናይል ሳት እናሰራጫለን ወይም ስርጭታችን ይቀጥላል። አሁን ወደ ተከታዩ ቅንብር ነው የምናልፈው። አዲስ አበባ ዲሞክራሲ በተግባር የኢትዮጵያ ሳተላይት ቴሌቪዥን ኢሳት ባዘጋጀውና ባለፈው ቅዳሜና እሁድ በተካሄደው የሁለት ቀናት ጉባኤ ላይ በርካታ ምሁራን ተሳትፈዋል። በተለያዩ ኢትዮጵያ ነክርሶች ላይ ጥናታዊ ጽሁፎችም ቀርበዋል፣ አስተያየቶችም ተደምጠዋል። የወቅቱ የኢትዮጵያ ዋና መነጋገሪያ ከአስር ቀናት በኋላ የሚካሄደው ምርጫ በመሆኑ በዚህ ርዕሰ ጉዳይ ላይ የጉባኤው ተሳታፊዎች እዚህም እዚያም ያነሷቸውን ሀሳቦችና የተሰጡ አስተያየቶችን ቀነጫጭበን ለማቅረብ እንሞክራለን ይላል የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ። እንሆ በሁለት ፈረቃ በተካሄደው በእሁዱ መርሃ ግብር ዶክተር አክሎግ ቢራራ የኢህአዴግ እንቆቅልሹ የምጣኔ ሀብት እድገት በሚል ርዕስ የሰጡት ገለጻ የመጀመሪያው ነበር። ዶክተር አክሎግ የኢትዮጵያ ሕዝብ ሀብት በከፍተኛ መንገድ በባለሥልጣናቱ እየተዘረፈ ወደ ውጭ ሀገር ባንኮች አካውንት እየገባ ነው ብለዋል። የሀገሪቱ ኢኮኖሚ በ10 እና 11 በመቶ እድገት አለው የሚባለውም ቅጥፈት ነው ብዙዎች እየተራቡና ጎዳና ላይ እያደሩ ባለበት ሀገር እድገት አለ ለማለት አይቻልም ሲሉም በዓለም ባንክ በተለያዩ የኃላፊነት ቦታ የሰሩት የኢኮኖሚ ባለሙያ ዶክተር አክሎግ ቢራራ አስረድተዋል። አቶ ፍቃደ ሸዋቅና ስለ ዕርቀ ሰላም አስፈላጊነት ዶክተር ፍጹም አቻም የለ በኢትዮጵያ ሕገ መንግሥትና በፌዴራሊዝም በሕግና ሥርዓት በንብረት ባለቤትነት መብት እንዲሁም የሀገሪቱን የፍትሕ አሰራር በመከለስ አስፈላጊነት ዙሪያ ሰፊ ማብራሪያ ሰጥተዋል። ከኮኔክቲከት ዩኒቨርሲቲ ዶክተር ሰማኸኝ ጋሾ አበበ ስለ ኢትዮጵያ ፌዴራላዊ አወቃቀርና አለው ስላሉት ችግር፣ አቶ ኃይሌ ጋኖሮ ቀልቢሶ ለክላሽንኮቭ ወይም ለጠመንጃ ባህል አማራጭ ያሉትን አቅርበዋል። ውይይቱ የተመራው በኢሳት ማኔጅንግ ኤዲተር ሲሳይ አጌና ነበር። በሁለተኛውና በአቶ ነአምን ዘለቀ በተመራው የውይይት ክፍለ ጊዜ ደግሞ አቶ ኤርሚያስ ለገሰ የኢህአዴግ ያለፉት ሦስት ምርጫዎች ሬኮርድ በሚል ርዕስ ያቀረቡት ጥናት ቀዳሚ ነበር። ዶክተር ጌታቸው በጋሻው ምርጫና ዲሞክራሲ በዘረኛ መንግሥት ስር በሚል ርዕስ በሰጡት ገለጻ ሊወሰዱ ይገባቸዋል ያሏቸውን ጥንቃቄዎች ዘርዝረዋል። ዶክተር መሳይ ከበደ በሰላማዊና የትጥቅ ትግል አካሄዶች ዙሪያ ትንታኔ ሰጥተዋል። በመግቢያዊ ላይ እንዳልኩት ግን በዚህ ፕሮግራም ላይ ስለ ምርጫ በተሰጡ አስተያየቶች ላይ ብቻ አተኩራለሁ። ማን ያርዳ የቀበረ ማን ይናገር የነበረ ይሏልና፣ እስከ ቅርብ ጊዜ ድረስ በኢትዮጵያ መንግሥት ውስጥ በከፍተኛ የኃላፊነት ሥራ ተመድበው ሲሰሩ ከቆዩ በኋላ በውጭ ሀገር የቀሩትን የቀድሞውን በማስታወቂያ ሚኒስቴር ሚኒስትር ዴታ አቶ ኤርሚያስ ለገሰል አስቀድም እርሳቸው ሕዝባዊ ወያነ ሐርነት ትግራይን ወይም ህወሀትን ከትግራይ የፈለቀ ገዥ መደብ ሲሉ ነው የሚገልጹት። ያ መደብ ስለ ምርጫው ያለው አስተሳሰብ ምንድን ነው? ይህ ገዢ መደብ በሀገሪቱ ህዝብ ላይ የጫናቸው ህጎች ለዲሞክራሲያዊ ምርጫ በር ይከፍታሉ ወይ ካለፉት ሦስት ምርጫዎችስ ምን እንማራለን ሲሉ ይጠይቃሉ በእጄ ይገኛሉ ያሏቸውን ሰነዶችም እየጠቃቀሱ እንዲህ ብለዋል ዋንደኛው ሰነድ በ1994 በኢትዮጵያ አቆጣጠር የተጻፈ ሰነድ ነው የዴሞክራሲ ስርዓት ግንባታ በኢትዮጵያ ይላል ሰነዱ ስርዓቱ ስለ ምርጫ ሲያስብ ምንድን ነው የሚያስበው የሚለውን መጽሐፉ ላይ ማለት ነው። አንደኛው እና የመጀመሪያው ነጥብ ኢህአዴግ ከሌለ የኢትዮጵያ እጣ ፋንታ መበታተን ነው ነው የሚለው። ከሌለን ኢትዮጵያ የለችም። ይሄን የሚያስብ እንዲህ አይነት አስተሳሰብ ያለው ሰው ወደ ምርጫ ሲገባ ምንድን ነው የሚሆነው ነው። ሁለተኛው አስተሳሰብ እዚህ ላይ መጽሐፍ ላይ ያለው ምንድን ነው የሚለው የጥገኛ ዝቅጠት ብሎ የሚለው አለ፣ ወይም በቅንፍ ውስጥ ኪራይ ሰብሳቢ መንገድ ከተከተለ ኢህአዴግን የሚተካ ሌላ ፓርቲ ስለሌለ አገሪቱ የመበታተን አደጋ ያጋጥማታል ይላል ይሄም ሌላ ታይትል ነው ሶስተኛው እዚሁ ሰነድ ላይ ተቃዋሚዎች ለዴሞክራሲ ስርዓት ግንባታ አስተዋጽኦ የላቸውም ነው ይሄንን ሴንቲሜንት ይዞ ነው ወደ ምርጫ እየተገባ ያለው አቶ ኤርሚያስ ለገሰ ሲያጠቃልሉም በዘንድሮ ምርጫ አሸንፈዋል ተብለው ከፍተኛ የኃላፊነት ቦታ ላይ የሚመደቡት ሰዎች እንደ ቀድሞ ሁሉ የጡት አባት ያሏቸው ሰዎች ይመደቡላቸዋል ብለዋል። ወደ ቀጣዩ ገለጻ ሰጪ ልለፍ። ዶክተር ጌታቸው በጋሻው ይሆናሉ። አመራሩን የያዘው ኢህአዴግ ነው ይባል እንጂ እኔ እስከሚገባኝ ያለው አንድ ኃይል ሕዝባዊ ወያነ ሐርነት ትግራይ፣ እርሱም ቲፒኤልኤፍ ነው ሲሉ የተናገሩት ዶክተር ጌታቸው ግንባር ውስጥ ያሉት ሌሎቹ ሦስቱ ድርጅቶች የሥራ አስፈጻሚዎች እንጂ እኩል ሥልጣን እንደሚጋሩ አድርጌ አላያቸውም ሲሉ አስረድተዋል። በማከልም እኛ ለዚች ሀገር አስፈላጊነን ይሉናል። እኛ ከሌለን ደግሞ በቃ ትበተናላችሁ ብሎ ያስፈራሩናል፣ እና በእንደዚህ አይነት መንገድ ለመቀጠል ይሞክራሉ። ዴሞክራቲክ ሊሆኑ አይችሉ እና ስለዚህ እኔ በእነሱ ላይ ቅያሜ የለኝም። ሕግ ነው፣ የታሪክ ሕግ ወይም ደግሞ የፖለቲካ አካሄድ ሕግ ነው። መቆየት ስላለባቸው ሁሉንም ነገር መጠቀም አለባቸው። ዴሞክራሲ ቢሰጡ ወያኔ ዛሬ እንኳን ሳይሰጡ እንግዲህ ዶክተር ብርሃኑ ይመስክርልን የተሳተፈበት ምርጫ በአንዴ ነው የወደቁት። በመጀመሪያ ደረጃ በኢትዮጵያ ውስጥ ያለው የመንግስት ስርዓት የዘረኛ አገዛዝ ስርዓት ነው። አይደለም የሚለኝ ሰው ካለ ከዛ ሰው ለመማር እፈልጋለሁ። ይህ ዘረኛ መንግስት ነው ካልን ይህ ዘረኛ መንግስት በሰላም የፖለቲካ ሽግግር፣ በሰላማዊ የፓርላማ ዴሞክራሲ፣ በሰላም የስልጣን ጋሪዎሽ አይተማመንም፣ አያምንም ማለት ነው። ጨዋታው አበቃ እዚህ ላይ። አሁን ባለው የኢትዮጵያ ሁኔታ ነጻና ትክክለኛ ምርጫ አካሂዶ ያለውን መንግሥት በሰላማዊ የሽግግር ሂደት ለመተካት አይቻልም ብዬ አምናለሁ። በዚህ ላይ ግልጽ እስከሆንን ደግሞ ትግሉን በሌላ መልክ ለማካሄድ መዘጋጀት ነው። በኃይል የመጣን በኃይል ለማስወገድ መዘጋጀትና መነሳት ነው ሲሉ አጠቃለዋል ዶክተር ጌታቸው በጋሻው። በመጨረሻ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋን አስተያየት በአጭሩ ወስጄ አበቃለሁ። በነገራችን ላይ ዶክተር ብርሃኑ በዕለቱ የሰጡት አስተያየት የግላቸው እንጂ የድርጅታቸው አቋም እንዳልሆነ አስረድተዋል። በድርጅቶች መካከል መተማመን መፍጠር አስፈላጊ መሆኑን አስምረውበታል። ስለ ምርጫው ደግሞ እንዲህ ብለዋል። እግዚአብሔር ራሱ የቀባህ ሰው ብትሆን ወርዋቴ በር አሸንፎ ሥልጣን የያዘ ኃይል የሚያደርገው ምርጫ ሌጅትመት እና ሪግድ ያልሆነ ነው ብሎ የሚቀበልልህ አሁን ባለን የመተማመን ማጣት የለም። የተሸነፈው ሁሉ ሪግድ ነው ነው የሚለው። በምንም አይነት ለጥያቄ ውስጥ የማይገባ እንትን መፍጠር አለብን ብዬ አምናለሁ። ዩዥዋሊ ያንን እንደዛ አይነት ምርጫዎችን በሚመለከት ሶስት አማራጮች ናቸው የሚቀርቡት። አንደኛው ነፃ የሆነ የምርጫ ቦርድ ሶ አየነው እሱን ሶ ዊኖዋት ነፃ የምርጫ ቦርድ ማለት ምን ማለት እንደሆነ ሶ እንደዛ አይነት ነፃ ቦርድ ተብሎ አስቀምጠን ለዛ በእርግጠኛነት እንትን ብሎ ሌላው ደግሞ የሚቀበለው ቦርድ ይኖራል የሚል እምነት የለኝም። ሁለተኛው የሚቀርበው አማራጭ በምርጫ 97 ጊዜ ቀርቦ የነበረው የምርጫ ኮሚሽኑ ከሁሉም ፓርቲዎች የተውጣጣ እኩል እኩል ድምፅ ያለው ፓርቲዎች ጥርቅም ይሁን የሚል በምርጫ 97 ጊዜ በህብረት በኩል ቀርቦ ነበር። ይሄ እንደ አማራጭ። ስለዚህ ትንሽ ራዲካል የሆነ ነገር ማሰብ አለብን የሚል የመጣልኝ እኔ ምንድን ነው የመጀመሪያውን ምርጫ ፈርስት ምርጫ ሌትስ አግሪ ከአሁኑ የመጀመሪያው ምርጫ ከኢትዮጵያውያን ኮምፕሊትሊ ውጭ የሆነ ሶስተኛ አካል ወይ አገር ወይ ሶስተኛ አገር ውስጥ ያለ ፍጹም ኢንዲፔንደንት የሆነ ኢንስቲትዩሽን ያካሄደው ምርጫውን ነጻ አካል ወይም ቦርድ ያካሄደው በሚለው ላይ አብዛኞቹ ጥናት አቅራቢዎች ይስማማሉ። አሁን ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ለመሰል ጥሪዎች ብዙ ጊዜ ተደጋጋሚ ምላሽ ነው የሚሰጠው በቅርቡ የአንድነት ፓርቲ አባላቱ በኢህአዴግ ካድሬዎች እንደሚዋከቡ ላቀረበው ክስ የኢትዮጵያ ብሔራዊ ምርጫ ቦርድ ጸሐፊና የቦርዱ ጽሕፈት ቤት ዋና ኃላፊ አቶ ነጋ ዱፊሳ እንዲህ ነበር ያሉት። የህግ ጥሰቶች ካሉ እየተከታተለ ማንም ይሁን ከየትኛውም አካል ይሁን ከየትኛው በህግ የሚዳኝበት ሁኔታ ነው ያለው። ይሄን የተመቻቸ ሁኔታ ፈጥረናል። ቦርዱ ምንም ቸል የምንለው ነገር የለም። ሁሉም ባለድርሻ አካላት ሁሉም በተለይም ፖለቲካ ፓርቲዎች፣ ደጋፊዎቻቸው፣ አባላቶቻቸው ከሁሉም አካል ያሉት የምርጫ ህጉን፣ የስነ ምግባር አዋጁን፣ የሀገሪቷን ህጎች ባከበረ መልኩ መንቀሳቀስ እንደሚጠበቅባቸው ከዚህ ባለፈ ደግሞ ሕግ የሚጥስ አካል ካለ ደግሞ ቦርዱ እያጣራ ለሕግ እንዲቀርቡ የሚያደርግበት ሁኔታ አለ ማለት ነው። አድማጮች፣ ዝግጅቴን ከማብቃቴ በፊት የኢሳቱ የሁለት ቀናት ጉባኤ የተጠናቀቀው ሊቢያ ውስጥ የተገደሉትን ኢትዮጵያውያን በማስታወስና ድርጊቱን ማውገዝን ጨምሮ ልዩ ልዩ ውሳኔዎችን በማስተላለፍ ነው። አድማጮች አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ሴቶችና ቤተሰብ አዋቂ ሴቶችና ልጃገረዶች ከወንዶች ይበልጥ ለኤች አይቪ እየተጋለጡ መሆኑን የዩናይትድ ስቴትሱ የፕሬዚዳንቱ የጸረ ኤች አይቪ መርጃ መርሃ ግብር ፔፕፋር ዋና ስራ አስኪያጅ አስገነዘቡ። በየአመቱ የሚበዙት በአፍሪቃ ሀገሮች የሆኑ ሰባ ሺህ ልጃገረዶች በኤድስ በሽታ ቫይረስ የሚያዙ መሆኑን የፔፕፋር ዋና ስራ አስኪያጅ ዶክተር ዴብራ በርክስ አስገንዝበዋል። ቆንጅ ይታየ ለምሽቱ ሴቶችና ቤተሰብ እንዲህ አጠናቅረዋለች። ኤች አይ ቪ ኤድስ በወረርሽኝነት ከታወጀ ዘንድሮ ሰላሳ አራት ዓመታት ሆነዋል። ታዲያ በቅርቦቹ አመታት ህሙማንን በህክምና በመድረስና ቫይረሱን በመከላከል ረገድ ትልቅ እርምጃ ቢመዘገብም አሁንም ቢሆን ወጣት ልጆች ለቫይረሱ ተጋላጭ መሆናቸው ልብ ሊባል ይገባል። የዓለም ህዝብ ብዛት እያደገ በመሆኑም በአሁኑ ጊዜ ያሉት ወጣቶች ቁጥር ያኔ ወረርሽኙ በጀመረበት ወቅት ከነበረው በጣም ይገዝፋል። ይህ ደግሞ ከየትኛውም የዓለም አካባቢ ይበልጥ አፍሪካ ውስጥ በግልጽ የሚስተዋል ነው። የፔፕፋር ዋና ስራ አስኪያጅ አምባሳደር በርክስ አዋቂ ሴቶችንና ልጃገረዶችን በቫይረሱ እንዳይጠቁ ለመከላከልና የወረርሽኙን አካሄድ ለመቀየር የተያዙ ጥረቶችን በመምራት ረገድ እያገዙ ናቸው። ለበሽታው የሚጋለጡት አዋቂ ሴቶችና ልጃገረዶችን በተለይም ደግሞ የወጣት ሴቶች ቁጥር እኩዮቻቸው ከሆኑ ወንዶች ጋር ሲነጻጸር በጣም እንደሚበልጥ ካሁን ቀደምም የሚታወቅ ነገር ነው። በጣም ታዳጊ በሆኑበት እድሜ ምናልባትም በ14 እና 15 አመታቸው ጀምሮ እስከ ሃያዎቹ የመጀመሪያ አመታት ድረስ ከወንዶቹ እኩዮቻቸው እጥፍ በሆነ መጠን እያሻቀበ ይሄዳል። አዋቂ ሴቶቹ የሚሆኑ ልጃገረዶቹ ከማን ጋር በወሲብ ጓደኝነት ተገናኝተው እንደነበረ በመከታተል ቫይረሱ ከየት እንዳገኛቸው ለማወቅ ይቻላል ብለዋል አምባሳደር ብርክስ። ወጣት ሴቶች ለቫይረሱ የሚጋለጡበት በዕድሜ ኩዮቻቸው ከሆኑ ወንዶች እንዳልሆነ ነው የሚታየው እኩዮቻቸው ካልሆኑ ወንዶች ሊሆን ይችላል ማለት ነው። ይኸው ሴቶች ልጆች በእድሜ ከሚበልጧቸው ወንዶች ጋር ወሲባዊ ግንኙነት የመፈጸማቸው ጉዳይ ባለፉት አመታት የውይይት ርዕስ ሆኖ ቆይቷል። ታላላቆቻቸው ሲባል ደግሞ በአምስት ወይም በአስር አመታት የሚበልጧቸው ናቸው። ታዲያ ልጃገረዶች በእድሜ ከሚበልጧቸው ወንዶች ጋር የሚወጡት ምክንያቱ ምንድን ነው? ይህን የጤና ባለስልጣናት በሚገባ ተከታትለው ሊረዱት ይገባል ይላሉ የፔፕፋሯ ዋና ስራ አስኪያጅ። ቀደም ባሉት ወረርሽኙ በገነነባቸው አመታት ወጣት ሴቶች ሀብታም ከሆኑ በእድሜ የሚበልጧቸው ወንዶች ጋር እንደሚወጡ ታወቀ ነው። ዶክተር በርክስ ጉዳዩ ይበልጡን የተወሳሰበ ነው ነው የሚሉት ን ወጣቶቹን ሴቶች ገና ከአስር እስከ አስራ አራት የዕድሜ ክልል ውስጥ ሳሉ እንደገና ደግሞ በአስራ አምስት በአስራ ስድስትና በአስራ ሰባት ዓመታቸው እያነጋገርን በተለያዩ ማህበረሰቦች ውስጥ ሴቶቹ ልጆች ስለሚወስዷቸው ውሳኔዎች በደንብ ምን ጥር አድርገን አልተረዳነውም። እኔ እንደማምነው በተለያዩ ማህበረሰቦች ምናልባትም ጎን ለጎን ባሉ ማህበረሰቦችም ሊሆን ይችላል። ሁኔታው የተለያየ ሊሆን ይችላል። በአሁኑ ጊዜ የሚሰበሰቡት መረጃዎች ታዲያ ለወጣት ሴቶችና ታዳጊ ልጃገረዶች የሚሆኑ መርሃ ግብሮችን ለመቅረጽ እንደሚውሉ የፔፕፋሯ ዋና ስራ አስኪያጅ አስረድተዋል። ድሪምስ በሚል የእንግሊዝኛ አጽሮት ስም የሚጠራውና ባለፈው ታህሳስ ወር ይፋ የተደረገው መርሃ ግብር ገና ጅምር ላይ ነው። ድሪምስ ዲተርሚንድ ሪዚሊየንት ኤምፓወርድ ኤድስ ፍሪ መንተርድ ኤንድ ሴፍ የሚል ነው አህጽሮቱ። ይህ የተወሰነው መርሃ ግብር ፔፋር እና የቢልን መሊንዳ ጌትስ በጎ አድራጎት ድርጅት እንዲሁም የናይኪ በጎ አድራጎት ድርጅት በጋራ ያቋቋሙት የመንግስትና የግል አጋርነት ነው። ከሰሃራ በታች ባሉ አስር የአፍሪካ ሀገሮች ለመስራት እየተንቀሳቀሰ ይገኛል። እንደገና አምባሳደር ብሮክስ that they're at a unique risk, figuring out what that risk is, and then implementing programs that address that. በተለያየ ሁኔታ የተጋለጡ መሆናቸውን መገንዘብ፣ ምን አይነት አደጋ እንደሆነ ለይቶ ማወቅና ለዚያ አደጋ መፍትሄ የሚሆን መርሃ ግብር ማዘጋጀት የተለያዩ ነገሮች ናቸው። ስለዚህ እኛም የችግሩን ምንነት ለይተን አውቀነዋል። ምን አይነት መርሃ ግብር ዘርግተን መስራት እንዳለብን ግን ገና አልወሰንም። የህዝብ ብዛት እየጨመረ ባለበት በዚህ ወቅት እንዲህ አይነት መርሃ ግብር በጣም አስፈላጊ መሆኑን አምባሳደር በርክስ ጨምረው ያስገነዝባሉ። ደቡብ አፍሪካን የተመለከትን እንደሆነ በ1985 ወረርሽኙ በጀመረበት ጊዜ በ15ና 30 የዕድሜ ክልል ውስጥ የነበሩትን ወጣት ሴቶች ቁጥር በአሁኑ ወቅት ካሉት ጋር ብናነጻጽር ከ25 እስከ 30 ከመቶ ጨምሯል። ስለዚህ ይህ የወጣቶች ቁጥር መግዘፍ፣ ይህ ግሩም የሆነ የአፍሪካ ትንሣኤ ክስተት፣ በሌላ መልኩ ደግሞ አህጉሪቱ ላይ የደቀነው አደጋ አለ። ኤች አይ ቪ ወረርሽኝ በገነነባቸውና ወረርሽኝ ተብሎ ከመጠራቱ አስቀድሞ በነበሩት ቀዳሚ አመታት ዶክተር ብርክስ እዚህ ዩናይትድ ስቴትስና አፍሪካም ውስጥ ህሙማንን ሲያክሙ ነበር። ብዙዎች አልቀዋል። ያኔ በሽታው ብዙዎችን ሲያሳስብ እንደነበረ የሚታወስ ነው። ዛሬ ደግሞ ቸልተኝነት እየነገሰ ነው ብለው ይሰጋሉ። የፔፋሯ ስራ አስኪያጅ በየሳምንቱ ይፈጸም የነበረው ቀብር ብዛት ኤች አይ ቪ ኤድስ ማለት ሞት ማለት የነበረበት እውነታ በእጅጉ የሰፈነበት ወቅት ነበር። ግሎባል ፈንድና ፔፕፋር እንዲሁም አገሮች በሚመድቡት መዋለ ንዋይ አማካኝነት የሰዎችን ህይወት ማትረፍ እየተቻለ ሲመጣ የቀብሩ ብዛትም እየቀነሰ ሄደ። ከዚህ በኋላ ነው ማናችንም ባልጠበቅ ነው ደረጃ መዘናጋቱ የተከተለው። በቅርቡ እዚህ ዋሽንግተን ዲሲ ውስጥ በተካሄደ የዓለም ባንክና የዓለም አቀፍ የገንዘብ ድርጅት ጉባኤ ላይ ዶክተር ብርክስ ከበርካታ የአፍሪካ ሀገሮች የገንዘብ ሚኒስትሮች ጋር ተወያይተው ነበር። የሚሞቱት ሰዎች ቁጥር በጣም ስለቀነሰ የወረርሽኙ ችግር አበቃ ብለን ነበር የምናስበው እንዳሏቸውን፣ የጠቀሱት ችግሩ እንዳልተወገደ እና ገና መፍትሄ የሚፈልግ ትልቅ ችግር መሆኑን ሰዎች እንዲገነዘቡ ፔፋርና ሌሎቹም አጋር አካላት እየሰሩ መሆናቸውን የፔፋሯ ዋና ስራ አስኪያጅ አስገንዝበዋል። አድማጮች በቀሩን ጥቂት ደቂቃዎች በስልክ ያደረሳችሁን መልእክቶቻችሁ ለ11 ቀን አዳነች ክሳዬ እንግዳዋን አቅርባ ስታወራ ከዶክተር አየለ በቀሪ ጋር ስለ ብዙ አፍሪካ መሪዎች ስተነጋገረበት ስለ ምርጫ ዋናው የመጣሉ እያለ እንቅቡ ተንጣጣ ነው። ስለ ኢትዮጵያ ጉዳይ ግን አንድም ነገር ሁለቱም ሳያነሱት አልፈዋል። ሌላው ደግሞ ሀይሌ ገብረስላሴ ሩጫ አቁም ሲባል ሀይሌ ከአንተ ጋር እኛ እሮጠናል ለኢትዮጵያ ስላረከው ነገር እናመሰግናለን። አልታልቁ መሀል አሁንም እኛ ከሌሎቹ ጋር ሩጫችንን ያው እንደተለመደው እንሮጣለን። ስላረከው ነገር ግን የኢትዮጵያ ሕዝብ አይረሳም። በዚህ አጋጣሚ ግን ቪኦኤዎች ስለ ምርጫው እንነግራችኋለን ያላችሁንን ነገር እንዴት አይነት አርጋችሁን እንደምትነግቡን በጉጉት እየጠበቅን ነው። አመሰግናለሁ። እኛ ማወቅ የሚገባ ስለ ምርጫ ቦርድ፣ ስለ ሬዲዮ ሰዓት አጠቃቀም፣ ስለ የተለያዩ ነገሮች ብዙ መጠየቅ የሚገባቸው ነገር ነበሩ። ዶክተር አየረ በከሪ ለነገሩ ምንም ቸው እንደ ማንኛውም ኢትዮጵያዊ ናቸው። ግን ኢትዮጵያ ውስጥ ያለው በምርጫ ያለው መንግስት ምን እያደረገ እንደሆነ እንዲያውም በቅርብ ስለሚያውቁት በቅርብ እዛ ሆነው ስለሚረዱ ብዙ ነገር ይጠበቅብን ነበር። የአፍሪካዎቹንማ አይተነዋል። አመሰግናለሁ ን የማጠቃለያ ዜና አሰማለሁ። የቡሩንዲው አገር ውስጥ ሚኒስትር በአንድ የከዱ ጀኔራል ተካሄደ የተባለው መፈንቅለ መንግስት ሐሰት ነው ሲሉ አስተባበሉ። እናም ዩናይትድ ስቴትስ ከቡሩንዲ የሚወጣውን ዜና በስጋት እየተከታተለች መሆኑን የዋይት ሀውሱ ቃል አቀባይ ጃሽ እርነስት ተናግረዋል። ሶስት ክስ የተመሰረተባቸው የሶማሌ ተወላጆች ከአልቃይዳው አልሻባብ ጋር ግንኙነት እንዳላቸው እና ለመርዳትም ቃል እንደገቡ ለፍርድ ቤት በማመናቸው ተከሳሾቹ ከእድሜ ልክ ስርዓት ተገላገሉ ተባለ። አድማጮች፣ ለምሽቱ የያዝነው ይኸው ነበር። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ተናደሩ።